You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download at Mulu and date Professor ኤርትራ አገር ሆና ስትቆምም የሕገ መንግሥት አርቃቂ ኮሚሽን ሊቀመንበር ሆነው ሰርተዋል። በሥነ ጽሑፉ ዓለምም የብዕር ዘንገኛ ናቸው። በተባና ስል የብዕራቸው ቀለም ጭማቂ ታሪክ ቀመስ ልብወለድና ኢ-ልብወለድ መጻሕፍትን ለተደራሲያን አቅርበዋል። ሰሞኑንም ዲፋይንስ ወይም እምቢታ በሚል ርዕስ በቀድሞው የመላ ኢትዮጵያ ሶሻሊስት ንቅናቄ ማይሶን መሪ የነበሩትን ዶክተር ኃይሌ ፊዳንና ቤተሰባቸው ዙሪያ የሚያጠነጥን ታሪክ ቀመስ ልብ ወለድ መጽሐፍ ለህትመት አብቅተዋል። ትኩረታቸው በአገር ቤቱ በኃይሌ ፊዳንና የኢትዮጵያ ፖለቲካ ዙሪያ ብቻ ሳይሆን ዓለም አቀፍ ምልከታም አለው። በተለይም ፖለቲካ፣ ፍትሕ፣ እኩልነት፣ የሞራል ንቅሰትና ስደት የገጸ ባህሪዎቻቸው አታያዮች በብርቱ ጎልተው የሚንጸባርቁባቸው ናቸው። ዋናው መነሻው በሕይወቴ ያየሁት ገጠመኝ የኢትዮጵያም፣ የኤርትራም ሌላም የአፍሪካ ሀገሮች የህዝቡ ፍልሰት እየበዛ እየበዛ አኳሆኑም አካሄዳቸውም እየከፋ በአሁኑ ጊዜ ደግሞ በአጠቃላይ በዓለም በተለይ ደግሞ በአውሮፓ እየተከሰተ ያለው የመንግስታት አይነት የቀኝ ክንፍ አይነት ሀሳብ ፍልስፍና ያላቸው ሰዎች ፈልሶ የመጥቱን ሰዎች የመቀበል ፍላጎት የላቸው። እንዲህ ያለ አስተሳሰብ በነገሰበት ጊዜ ፍልሰቱ የበዛ እና የከፋ ሲሄድ አሳሳቢ ሆኖ ስላገኘሁት ራሴም ደግሞ በራሴ ህዝብ በኢትዮጵያም በኤርትራም ህዝብ በአፍሪካ ህዝብ የሚደርሰው ስላየው ማነሻው ይሄ ነው። እንግዲህ ማነሻው መቀስቀሻው ይሄ ሲሆን በአጋጣሚ ግን ፈረንሳይኛ እናገራለሁ። በአዲስ አበባ ራዲዮ ፈረንሳይ ፕሮግራም አንድ ሴት ኢንተርቪው ስታደርግ ሰማሁና፣ ስሟን ተናገረች። የሟቹ የአብዮታዊ መሪ የሀይለ ፊዳ ባለቤት የነበረች ፈረንሳዊ ሴት ነች። እና የእሱን አሟሟት ሁኔታ ለመመርመር እና እንዴት እንደሞተ ሞተ እንደሆነ የት እንደተቀበረ ለመጠየቅ ብዬ ነው የመጣሁት ብላ ስትናገር ጥያቄዎች በጣም ተመስጠው ይጠይቋት ነበረ። እንደመሰለኝ ከጥያቄዎቹ አንዱ ወይ አንዷ የሀይል ፌዳን ታሪክ የሚያውቁ ይመስላሉ። እና እንዴት ያለ ሰው ነበረ፣ እንዴት የተገናኛችሁ ብለው ታሪኩን ጠየቋት እና ነገረች። እና በጣም ቆንጆ ሰው፣ በጣም ደስ የሚል ማራኪ የሆነ ጠባዬ ያለው ሰው ነበረ እና የተገናኘነው በፓሪስ ነው ተማሪዎች ሆነን እሱ የሳይንስ ድህረ ምረቃ ምርምር እያደረገ ነበር፣ እና ተገናኘን። እዛ ሶርቦን ዩኒቨርሲቲ ብላት ትመልስ። በጣም ከነከነኝ ነገሩ። እንደ አጋጣሚ ሀይልን አውቀው ነበር። በትንሹ ታሪኩንም ስለማውቅ ከደርግ ያደረገው የዲያብሎስ ውል የሚባለው ሳውስቲያን ባርጌን ታስረንጆች ምክንያት ሕይወትን እንደጠፋ አውቃለሁ። ኒስ መሪዎች ከነበሩት አንዳንዶቹ ወዛጆች የነበሩ እና በዚህ ምክንያት ታሪካቸውንም ስለማውቀው ትንሽ ነገሩ ከነከናኝ እና ልጆቹን እንዳለዋት አባታቸው የጠፋ ጊዜ ትንሽ እንደነበሩ የመጀመሪያዋ አንዷ አምስት አመት ትንሿ ደግሞ የሶስት አመት ልጅ ሆነ ነው የጠፋ አባታቸው ብላ እምባዬ ተናነቃት ስትናገር፣ በጣም ነፍታቸው ምስኘት ነ እና ታረኩት ጣፍኩትና ዋለሴ አስቤ ስለዚህ ለማንጽፍም ብዬ ያልኳል ስጠት ታዲያ ገጸ ባህርያቱን በሀሳቤ ፍቅር በዚህ ጉዳይ በጣም የሚያቀለቅሉ መሆናቸውን የሰው ተሰደው የሚመጡትን ሰዎች መብታቸው ተከራካሪዎች የሆኑ ሰዎች ነው ያረፍኩት። አንዱ ስቴፋን የሚባለው ዋናው የጀርመን ተወላጅ የሆነ አንደኛው ደግሞ ራሷ የሀይለ ፊዳ ልጅ የሀይለ ፊዳን ስም ለውጬው ነጋሳ ብያለሁ። እናሷ ደግሞ ኢዛቤል ነጋሳ አልኳት። ተምራ አድጋ ፈረንሳይኛ ቋንቋ ተምራ ኢውሮፒያን ዩኒየን ውስጥ የአስተርጓሚ ስራ አግኝቶላት ይሄ ስቴፋን እንዲቀስ እያሉ ወዳጆች ሆኑ። ሶስተኛ ደግሞ ራሺድ የሚባል ሱዛናዊ ከስቴፋን ጋራ ተማሪዎች በነበረ ጊዜ ድህረ ብረቃ ዩኒቨርሲቲ ብላንደን ተማሪ የሚተዋወቁ በጣም ወዳጅ ሆኑ ነበሩ። እንደ አጋጣሚ ግን ራሺድ በጣም በጣም ጎበዝ ኳስ ተጫዋች ስለነበረ አፈላኪዎች ሲጫወታዩት ና ለአንድ የአውሮፓ ትልቅ ቡድን ተጫዋች እንዲሆን አግባቡት ና በጣም የታወቀ ስመጥሩ የሆነ የኳስ ተጫዋች ሆነ እና ስመጥሩ ብቻ ሳይሆን ሀብታም የሆነ ግን፣ ወዳጅነታቸው አልቀጠለ። ሲገናኙ በመሪዎች ሆነ በሚያምኑበት ባበር ፍልስፍና፣ ስነ ሀሳብ ሲነጋገሩ ሲያወሩ እንዳጋጣሚ የሰው ፍልሰት የብዙ የአፍሪካ ና የእስያም ላቲን አሜሪካም ሰዎች ፈልሰው ወደ አውሮፓና ወደ አሜሪካ እንደሚመጡና ስለሚደርስባቸው አንዳንድ ችግር ይወያያሉ። ስለዚህ ሀሳቡን የመሰረትኩት አሁን እንደገለጽኩት በነይወት ነገሮች ምክንያት ነው። አንዱ የኢዛቤል የምትባለዋ ልጅ የሀይለፊዳና የፈረንሳዊት እናቷ ልጅ የሆነችው እና ስቴፋን ጀርመናዊ የሆነ በእናቱ እንግሊዝ ነው እና ደግሞ ራሺድ ሱዳናዊ የሆነ ሰው እንግዲህ ገጸ ባህሪያቱ ሶስቱ እነዚህ ናቸው። ሶስቱ ዋነኛ ገጸ ባህሪያት እስከ ታሪኩ መጨረሻ ድረስ አብረው ይሄዳሉ። መሰረታቸው ያያያዛቸው ሰብአዊነት ነው፣ መሀል ላይ እውነተኛ የጓደኝነት እሴቶች ናቸው። እነኚህን ሶስቱን ከህይወት እስከ እልፈት ይዘዋቸው እስከ መጨረሻው ታሪኩ ፍጻሜ ድረስ የሚሄደው በተለይ ከመጀመሪያ አካባቢ ዶክተር ስቴፈን እንደዚሁ ተጋብዞ ንግግር በሚያደርግበት ወቅት በተለይም አንዱ ያስቀመጡት ጉዳይ የዩናይትድ ስቴትስ ፕሬዚዳንት የወቅቱ ዶናልድ ትራምፕ ደጋፊና ተቃዋሚዎች ከፍተኛ ክርክር ያደረጉበት በዛም ላይ ስቴፈን የትራምፕን ተቀናቀኝ አስተያየት ይዞ ከተራማጁ ወገን ሆኖ ሀሳቡን ያንጸባርቃል። አሜሪካን ፈርስት ወይም አሜሪካ ትቅደም ከአውሮፓ ህብረት መነጠል እንደማይበጅ ሁሉ ያሳስባል። በተለይም ደግሞ ስደተኞች ጋራ ያለው ግንኙነት ሱም ነው ወደ እስከ አውሮፓ ህብረት ድረስ አሻግሮ ያመጣው በጀርመን ዲሞክራሲያዊ ፓርቲ ውስጥ በነበረው ተሳትፎ ይሄ የወቅቱን ሁኔታ በምንመልክ ያሳየናል በአሁኑ ወቅት እንደሚያውቁት በአለም ላይ 65 ሚሊዮን ያክል ስደተኞች ና ጥገኝነት ጥያቄዎች በመላው አለም ይገኛሉ በተለያየ መልክ ነው የፈለሱበት ምክንያት አውሮፓና አሜሪካ ደግሞ በራቸውን እያጠበቡ እየዘጉ ነው ያም ጭራሹኑ ለቀኝ ክንፈኞች የፓርላማ ወንበር ለማስገኘት በሀገር አሜሪካም ፕሬዚደንት ዶናልድ ትራምፕ አይነት እንዳውም ግድግዳ ለመገንባት በሜክሲኮ በኩል አንዱ የመመረጫ ቀስቀሻቸው አጀንዳ ነበር እነዚህ ምን ያሳዩናል የሞራል ያሽቆለቆለ መሄድ በተለይም የዲሞክራሲን እሴቶች ባለቤት ነን ከሚሉ ሀገሮች ሲመጣ ያ ምን ማለት ነው ለእርሶ እውነት ነው እንዲያውም የታሪኩ የትርክቱ መሰረት የምን ልበለው ባክግራውንድ ታሪካዊ ድህረ ጀርባ ልበለው እንዲያውም ይሄ ችግር የሰው ፍልሰት ከአፍሪካና ከላቲን አሜሪካ ከኤሽያም ደግሞ እንደ ሚያንማር፣ የሚባሉ በርማ የሚባል ነበረ ሀገር። አንድ ስምንት መቶ ሀምሳ ሺህ ሰዎች በግድ እስላሞች ስለሆኑ መጆሪቲው የቡዲስት ሃይማኖት አክባሪ ጠዋቂ የሆኑ መሪዎቻቸው እስላሞችን ገፍተው ከሀገራቸው አስወጧቸው። የእነዚህን እጠቅሳለሁ መጽሐፍ ውስጥ ከባህርያታቸው አንዱ እንዲያውም ስለዚህ ጉዳይ ተከታትሎ ጥላት ያደረገ መሆኑን እዚያ ገልጫለሁ። ከባድ የሆነ ዓለም ችግር ነው። በጣም ትልቅ ችግር ነው። እና እንዲያውም የመጽሐፉ አርዕስት እምቢታ ዲፋይንስ ኢን ደ ታይም ኦፍ ኬዮስ ኤንድ ኤግዚስቴንሽያል ትሬት፣ እምቢታ ብዬ ስል እንዲህ ያለውን አስከፊ ሁኔታ አሚቀበልም አሸፈረኝ ብለው የማይቀበል መሆናቸውን ለመግለጽ ነው። አለመቀበላቸው ብቻ ሳይሆን ደግሞ በህይወታቸው ኑሯቸው የሰጉ ሰዎች ከአፍሪካም ከምዕራባዊ ምስራቅ ምስራቃዊ አረብ አገርም እና ደግሞ ላቲን አሜሪካ ሀገራቸውን ጥለው ወደ አሜሪካ ወደ ኤሮፕ ሲሄዱ የሚገጥማቸው ትልቅ ችግር እየባሰ እየባሰ በመሄድ ላይ ያለው ትልቅ ችግር ስለሆነ እንዲያው መጽሐፉን ሲጀምረው በጣም አስቸጋሪ ከባድ ከሆኑት ለተው ልጅ አሁን ላለው የዓለም ህብረተሰብ በጣም አሳሳቢ የሆነና ሊመከርበት ሳን ሊሰጥበት የሚገባ ጉዳይ ነው ብዬ ነው የምጀምረው። እንዲያውም የመጽሐፉ ርዕስ ዲፋይንስ ሲሆን እንጂ ከእሱ ጋር ደግሞ አብሮ የሚሄድ ሕግና ፍትህ የለበት ሁኔታ የራስም ህይወት ለመጥፋት የሚገፋፈጉን ሁኔታ ባለበት፣ ኤግዚስቴንሻል ስነት ባለው ባለበት ሁኔታ እንዲያውም አያድርገው እንጂ ባለው አንዳንድ መንግስታት ጥል አሜሪካና ሰሜን ኮሪያ ለምሳሌ እንዲያውም ና አሁን ደግሞ አሜሪካና በኢራን መሀል በተፈጠረው ግጭት ምክንያት ተገፍቶ ተግፋፍቶ ወደ ኑክሊያር ጦርነት ናይከቱ የሚያሰጋው ናት ነው። ስለዚህ ነው እና ዲፋይንስ ኢን ታይም ኦፍ ኬዮስ ኤንድ ኤግዚስቴንሻል ትሬት ያልኩት፣ እምቢታ ህግና ፍትህ የለበት ሁኔታና የህይወትም መጥፋት አደጋ በሰፈነበት የአደጋ ጉም በሚያንጀብበት ጊዜ በሚል እንትን የገለጥኩት እና ይሄ ታሪክ ልብወለድ ይሁን እንጂ ከታሪክነት እየያዘ ከአሁኑ ባለንበት ሁኔታ የሰውን ህይወት የሚነካ የሚያጠፋ የሚያሳዝን በስብና መልክ ስንመለከተው በፖለቲካ በኩልም ስንመለከተው በደህንነት በሴኪሪቲ ስንመለከተው ቀላል ያልሆነ እንዲያም በመጀመሪያ ደረጃ ሊታይ የሚገባው አርእስቱም ብየርማም ነው የሰዎቹን የገጸ ባህርያቱን እዚህ ጉዳይ ከጨንቀውበት እንዲያውም ህይወታቸው አላማ አድርገው እየተስማሙ እየተማከሩ እንዲህ አሉ ሰዎች ለመርዳት የሚቻልበትን መንገድ መፈለግ አለብን ብለው እንደ ዓላማ የሚያካሂዱ ስለሆኑ እንደ በጎ ሰዎች፣ በጎ አድራጊ ሰዎች፣ ፕሮታጎኒስቶቹ፣ በጎ አድራጊዎቹ በእውነቱ ክብር የሚገባቸው ሰዎች ናቸው ብዬ ነው የጻፍኩት። እና ወዳጅነታቸው ደግሞ አብነታዊ የሆነ በእውነቱ ህይወታቸው እስከ ማሳለፍ ድረስ ለወዳጆቻቸው ለጓደኞቻቸው የሚያስቡ መሆናቸው በመጽሐፍ ውስጥም መገለጥ አድርጌ አጥቻለሁ። በዛ በመጽሐፍ ውስጥ እንደዚሁ የአሜሪካዊን ታዋቂ ደራሲና ፈላስፋ ሳሙኤል ሃንቲንግተንን ጠቅሰዋል። ክላሽ ኦፍ ሲቪላይዜሽን በሚል በጣም ታዋቂ ካደረጉት መጣጥፎቹ አንዱ እሱ ነው። በዛ ውስጥ መለስ ብለው አውሮፓውያን እንደምን በሌላው ዓለም እንደተስፋፎ የተለያዩ ሀገራት ዛሬ እንደ አውስትራሊያ የመሰሉ አሜሪካን የመሳሰሉ ሀገሮች ሁሉ በመጤዎች ከአውሮፓውያን ነባር ዜጎችን እዛ አካባቢ ነዋሪዎችን ፈናቅለው የያዙ የሚያስተዛዟቸው አገሮች ናቸው። አሁን ዛሬ መልሰው እንደገና ገና ስለሰብአዊነት የሚሰብኩትም እነሱ ናቸው። ግን በዚህ በኩል በሌላ በኩል ህይወታቸው አደጋ ላይ በመደቀኑ ወይም ደግሞ አገር ውስጥ በተነሳ የእርስ በርስ ጦርነትም ይሁን መደበኛ ጦርነት ወይም በአየር ንብረት ለውጥ ሳቢያ ፈልሰው የሚሄዱትን ሰዎች በር ሲዘጉ ይታያሉ። ጀርመን ውስጥ አንግለ ሜርከል እንደዚሁ አንድ ሚሊዮን የሶሪያን ስደተኞች በመቀበላቸው በምርጫው ላይ ተቀተውበታል። ይሄ ምን ያሳየታል? በሌላ በኩል የህዝብ ቁጥር እየጨመረ ነው። በተለይ በአፍሪካና መካከለኛው ምስራቅ፣ በተለይ አውሮፓ ውስጥ የሀገሬው ተወላጆች ቁጥር እየቀነሰን የሚሄደው ለኢኮኖሚያቸው ስደተኞች ያስፈልጓቸዋል። ወደዛ መምጣት፣ ወደፊት የስደተኛውን አስመልክቶ ፖሊሲዎች ወዴት ሊያመሩ ይችላሉ ይላሉ። አሁን ካለው የጽንፈኛ የሆነ የቀኝ አካላሪዎች አሳሰብ ወደ መሀል የሚመጣበት ነገር ይኖራል ወይስ የአውሮፓውያን ቁጥር እያነሰ ሲመጣ፣ የአፍሪካና የሚድል ስት ተወላጆች ቁጥር እየበዛ ሲመጣ በመጤነት መጥተው ምናልባትም አውሮፓን ያለምንም ጦርነት ተረካቢ ሊሆኑ ይችላሉ ብለ ያስባሉ አንዳንድ ወገኖች እንደሚሰጡት አስተያየት። ጥሩ ጥያቄ ነው። ከባድ ጥያቄ ነው። ሶም እንዳሉት የአውሮፓ ሰዎች ሕዝብ ቁጥራቸው እያነሰ እንደሚሄድ የተረጋገጠ ነገር ነው ጥርጥር የለውም። ላይ ጥያቄ ይነሳል እና ደግሞም መሪዎቹ በተለይ ደግሞ በኢኮኖሚያቸው ጥራት የሚያካሄዱ ሰዎች የውጭ ሰዎች ራፍ ተረፈኝ የሚያስፈልጋቸው ለኢኮኖሚያቸው፣ ለኑሯቸው አስፈላጊ እንደሆነ ያምናሉ። ነገር ግን በስሜት የተመሰረተ በዘር የበላይነት፣ በጥላቻ የተመሰረተ ግን ፖለቲካ የሚያካሄድ ደግሞ አሉ። ለምሳሌ በሀንጋሪ የሚገኘው ኦርባን የሚባለው በፖላንድ የሚገኘው አዲሱ እንዲሁ ኢጣሊያ የሚገኘው አዲሱ ፓርቲ እንደዚህ ያለ ፖለቲካ የሚከተሉ ሰዎች ናቸው። በጀርመን ሀገር ከወንዘስ ያለችው ቻንስለር ሜርክል በጣም በእውነቱ እንዲያውም በሞራል እና በሃይማኖት የተመሰረተ ፍልስፍና እና አስተያየትና ያላት ረሷ ለምሳሌ እስላሞች በዝብን ስትል ብሎ ሲያወሩ ጀርመን እስላምም ክርስቲያንም ተቀባይነት ትቀበላለች እና እስላሞቹ ከገቡ በኋላ ጀርመኖች ናቸው፣ ይሄን መቀበል አለብን ብላ ተናገረች። ግን እነኚህ የቀኝ ጽንፈኞች የሆኑ ሰዎች ኒዮናት የሆኑ ሰዎች ፓርቲ መስርተው እንዲያውም የማይነቅ ቁጥር ያለው አላልነት ያላቸው በፓርላማቸው ያላቸው ሰዎች ተገኝተዋል። እሷ አላሸነፏትም፣ ግን ቁጥራቸው እየበዛ ሄደዋል። ይሄ ደግሞ ትልቁ ቢያንቀሳቀሳቸው የውጭ ሰዎች በተለይም እስላሞች፣ አረቦች አፍሪካኖች ሊወሩ ነው እያሉ ህዝቡን እያስፈራሩ እንግዲህ ሀገርም እንደዚሁ፣ ፈረንሳይም እንደዚሁ። ይሄ ግን በጣም ሰው በሙሉ የሚቀበለው ሳይሆን የቀኝ ጸንፈኞች ናቸው፣ እንደ ፋሽስታዊ አስተሳሰብ ያላቸው ሰዎች ናቸው። ይህን ደግሞ የሚቃወሙ ሰዎች አሉ። ለምሳሌ ሶሻሊስቶቹ፣ ዴሞክራቶቹ ይህን ይቃወማሉ። ስለዚህ እነዚህን ሀይሎች፣ እነዚህን ፖለቲካና ማህበራዊ ሀይሎች መደገፍና እነሱ መቀስቀስ አስፈላጊ ነው። ስቴፋን ገጸባህርያቱ፣ ለምሳሌ እህ እንዲህ ያለውን ነገር ማበረታት አለብን። እናበረታተና በተለይ ወጣቶቹ ላይ አተኩረን እንዲህ አለ ቀና ሀሳብ ያድርባቸው። ምክንያቱም ዞሮ ዞሮ የመጨረሻው ጠፋለሁላችን ነው። ተባብረን በሰላም ለመኖር የሚቻልበት መንገድ መፍጠር አለብን። አውሮፓ የአፍሪካም የሌሎች ሀገር ሰዎች ያስፈልገዋታል። አንድ አለም የምንገናኝ ሰዎች ነን። አሁን ይቻልም አለም አንድ ሰፊ ግሎባል ቪሌጅ ሆናለ ይችላሉ እንዲህ ያለ አስተሳሰብ እንዲሰፋ ማድረግ ረሰብ ዘንድ ተቀባይነት እንዲያገኝ በተለይ በወጣቶቹ ይህንን ፍልስፍና የሚያራምዱ ፓርቲዎች አሉ። የግሪን ፓርቲ የሚባለ፣ ሶሻል ዴሞክራቶች አለ እና ህብረተሰባቸው የተከፋፈለ ነው በዚህ ላይ ስለዚህ ቀላል አይደለም። ትግሉ ግን ትግሉ መቋረጥ የለበትም የምል እምነት ያለኝ በአሜሪካም በአውሮፓም በወጣቶቹ እምነት አለኝ። ምክንያቱም የእነሱ አስተያየት ጠባብ አይደለም። ደግሞም በጥናትና በምርምር የተመሰረተ ሀሳብ ነው የሚያራምዱት። ስለዚህ ከባድ ነው፣ በአጭር ጊዜ መፍትሔ የሚያገኝ ነው ብዬ ባላምንም፣ ግን በመጨረሻው መፍትሔ እንደሚያገኝ እተማመናለሁ። ሌላ አማራጭ የለንም። በመጽሐፎ ውስጥ ሁለተኛዋ ገጸ ባህሪ በተለይም ዋነኛዋ ለዚህ መጽሐፍ ቀደም እንዳነሱት የዶክተር ሀይሌ ፊዳሊች ኢዛቤል ነጋሳ ነች። ወይም መጽሐፍ ውስጥ የቀድሞ የመላው ኢትዮጵያ ሶሻሊስት ንቅናቄ ማይሶን መሪ የነበሩት እሳቸው ልጅ ነች። እሳቸው በህይወት ዘመን በነበሩበት ወቅት፣ በተለይም በለውጥ ወቅት እንደሚያውቁት፣ በታሪክ እንደተመዘገበው ትልቅ አስተዋጽኦ የነበራቸው ናቸው። በቀድሞ ፕሬዚደንት መንግስቱ ኃይለማርያም አስተሳሰብ ነው ላይ ሁሉ የሶሻሊዝምን ፅንሰ ሀሳብ የማስረጽ አቅምም ነበራቸው ተብሎም ይነገርላቸዋል። መጨረሻ ላይም አስጊ መስለው ስለታዩ ሰቆቃም ተፈጽመባቸው፣ ህይወታቸውም ጠፍተዋል። የተቀበሩበትም ቦታ ሳይታወቅ ቀርተዋል። ያንንም መነሻ በማድረግ ነው የአባቷን አጽም ያረፈበትን ፈልጋ አግኝታ እሱን መልሳ ሰላም የመጨረሻ ጊዜ ረፍት እንዲያደርጉ ለማድረግ ነበር ጉዞዋ። በዛ ውስጥ ዶክተር ስቴፋን እና ረሺድ አንድ ላይ ተሰባ ስ ሶስቱም ወደ ኢትዮጵያ ይሄዳሉ። እዛም ሆነው በርካታ ጥረቶች አድርገዋል። በሚገርም ሁኔታ ድጋፍ አግኝተዋል ከተለያዩ መንግስታት ኃላፊዎች እንደዚሁ። ይሄንን ሲያደርጉ የኢዛቤል ጉዞ ወደ ኢትዮጵያ ሄዶ በእርግጥ ፍጻሜው ሳያምርና የቀረው የፍቅርም ህይወት አንስተውበታል። እንደዚሁም ደግሞ ወላጅና በልጅ መካከል ያለ ፍቅርንም እንደዚሁ አጉልቶ ያሳያል። በጓደኞች መካከል ያለውንም እንደዚሁ። የእሷ ጉዞ ፍጻሜ መጽሐፍ ውስጥ እንዳነሱት የሚጠናቀቀው አንድ የስለላ ወይም የደህንነት ከከፍተኛ ባለስልጣን ከሆነ ዳይሬክተር ከሆነ ሰው ጋር ያልታሰበ ፍቅር ውስጥ ገብታ መጨረሻ ለህይወቷ ጥፋት እስከመሆን ደርሷል እና በዛ አይነት ፍጻሜ ለደመደሙት ከምን አኳያ? ጥሩ ጥያቄ ነው። እንደ ትራጀዲ ሆኖ እንዲያልቅ ነው የፈለግኩት ምክንያቱም አባቷም ያለቀው በትራጀዲ ነው። ስለዚህ እሷ ከዚሁ ችግር በደረሰባት ችግር ህይወቷ ተርፎ ህይወት እንድታመራ አዲስ ህይወት እንድታመራ አልፈለግኩም። ምክንያቱም የሳብላይ የሚባል በሳብ ሊሚቴ የትራጀዲ ልዩ የሆነ ስሜት አስፈላጊ ሆነ ተሰማኝ። የቀረውንም ደግሞ ማን እንደቀረ፣ ማን እንደሞተ እዚያ ውስጥ ለአንባቢዎቹ ልተወው ምስጢሩ እንዳላወጣ ግን ተሾመ የሚባል ቀድሞ ታጋይ የነበረ ጣዊ ድርጅት አባል ሆኖ ታጋይ የነበረ ሰው እና የመንግስት ታላቅ ባለስልጣን የሆነ ሰው አንድ ምሽት ያገኛትና በዚ የተዋወቃሉ እና በጣም እሱን ቆንጆ ሰውዬው፣ እሷን ቆንጆ ሴት ነች ይዋደዛሉ። እሱን እንደወደደችው ታየችና በዚህ ጊዜ ስቴፋን ስለሚወዳት እንዲያውም ደጮኛዋ ስለሚቆጥራት የአባቴን አጽም ከወደቀበት ቦታ ለቅሜ አምጥቼ በክርስቲያናዊ መንገድ እዚህ ፈታ ተደርጎለት እንዲቀበር ካላደረኩ ፈጽሞ አላርፍም ብሎ አለችው። እሱም ደግሞ እሺ ብሎ በእሷ ፕሮጀክት የአባትን አጽም ለማግኘት በምታደርገው ጥረት ሁሉ ተባባሪ ሆነው እሱም ራሽድን ተባባሪ ሆን ሊሆኑ ስለደረገ በዚያ ምክንያት መጡ። በመሀሉ ግን እሷ ደግሞ ከሰውየው ጋራ ትገናኛለች፣ እሱ ይወዳታል። ዋናው ነገር ይሄ ሰውዬ በምን ሊረዳ ይችላል ብላ ስታስብ፣ አንዱ ታሪክ ያ ውስጥ አሁንም ለአንባቢው እተወዋለሁ። የአባቷን ዘመዶች ለማግኘት ወደ ወለጋ ሄዱ፣ ወደ ነቀምት ሄዱ። ሀይለፊዳ የተወለደበት አውራጃ አርጆ የሚባል ወረዳ ነው፣ ከነቀምት ደቡብ ምስራቅ የሚገኝ እንዳጋጣሚ አጋጣሚ ሆኖ ድሮ የኢትዮጵያ በነበርኩበት ጊዜ የኢትዮጵያን አውራጃዎች ጠቅላይ ግዛቶች ከጎሬ በተቀር በሙሉ በስራ ምክንያት ጎብኝቻቸዋለሁ እና ይህንንም እንደ ሪሰርች ያኔ ባገኘሁት እውቀት አርጆ ድረስ ሄጃለሁ፣ ተወለደበት ሀገር ድረስ ሄጃለሁ እና እዛ እንዲሄዱ በታሪክ ውስጥ ጨመርኩት። ከዚያ ሲመለሱ እሷ እዛ ከነበሩ አገር ገቢ ጋር ተዋውቃ ማን እንደሆነች ነገረቻቸው እና የባሌ ዘወሮች ለማግኘት እፈልጋለሁ አለቻቸው። ፈለጉ ፈለጉና ዋናዎች እንደሞቱ ግን ሶስት ሴቶች ኃይለ ሲዳ የእህት ልጆች መሆናቸው ነው። ነቀምት እንደሚገኙ ነገራት። በጣም ደስ አላት። በጣም በጣም እንደገና እንደተፈጠረች ተሰማት እና በጣም ደስ አላት። ሄዳ ፈልጋ ቤሄቻቸው። እነኛ እህቶች፣ የእህት ልጆች በጣም ደስ አላቸው። እነሱም ትልቅ ዝ ያደረጉ ነቀምት ሆቴል ልጆች አለዋቸው ያለአለቻቸው ሁለቱም አንዳንድ ወንዶች ልጆች አዳማ ዩኒቨርሲቲ የሚማሩ ነገሮቻቸው በጣም ደስ አላት። ከዚህ በኋላ ልጆቹን አገኘቻቸው። ምን ልበልስ? በጀ በጣም ደስ አላት። ልጆቹ ስማቸው ደግሞ ኢብሳና ሲሳይ ብያቸዋለሁ። መታሰቢያ ለአንድ ወዳጄ፣ አንድ ኦሮሞ ወዳጄ በቅርብ ጊዜ ሞተ፣ መታሰቢያ ብዬ ነው። እሱ ሲሳይ ኢብሳ ነው የሚባለው። እንደሱ ኢብሳና ሲሳይ አልኳቸው። አገኘቻቸው እና እነሱን ወደ አገሬ ሄጄ ወስጄ ላስተምራቸው እፈልጋለሁ ብላለች። ለዚህ ግን ገዛ ያስፈልጋታል እና ይህ እንዳለ ሀሳብ እንዳለ ስትነገረው እኔ እረዳሻለሁ አላት እና በዚህ ምክንያት ከሱ ጋር የነበራት የፍቅር ነገር ሁኔታ ደግሞ ተጠናከረ። እና በቃ ላገባሽ እፈልጋለሁ አላት። በመሀሉ ተወጣጠረ ጉዳዩ። ምን ልበለው ቴንሽን በመሀሏ እና እሷና በስቴፋን መሀል በመሀሉ ራሽድ እንደ አማካይ ሆኖ አማካሪ፣ መካሪ፣ አስታራቂ ሆኖ ይናገራል። እዛ ላይ ትልቅ ግሩም የሆነ ውብ የሆነ በለጻ የነሱት ነሱ ስሜት። ይሄ የታሪኩ ቅመም ነው። ፍቅር መቼም የሰው ልጅን ታሪክ የሚያስተሳስር ዓለም ቅመም ነው። ፍቅር እኔ ቅመም ብዬ አለሁ እና በዚሁ ምክንያት ሰው የጋራ በጣም በስሜት ተሳሰረች እና ከዛ በኋላ ራሺድና ስቴፋን ደግሞ ምን አይነት ሰው እንደሆነ አጠያየቁና በሙስና የተጨማለቀ በጣም ዝሙት የሚያዘወትር ሰው መሆኑን ተረዱ እና በመጨረሻ እሷን ከዚያ ከሱ ፍቅር ሊያፈናቅሏት ይሞክራሉ። በመሀሉም እንደሆነ እንግዲህ አንባቡ ይደርስበት። እሱ ልጆቹን ወደ አግባብ በምታስተምራቸው ሊያገዛት እንደሚችል ፋይናንሻሊ ላይ በገንዘብ እንደሚችል አግባባት። እና ይሄ አንዳንድ እክል ፈጠረ በታሪካቸው ላይ በዛ ውስጥ በሁለት መልኩ በአንድ በኩል ቀደም ሲል ዶክተር ስቲቨን በትራምፕ አቋም ላይ አስመልክቶ ክርክር በይካሄድበት በነበረበት ወቅት በአንድ ቀን ትውውቅ አንሶላ እስከ መጋፈፍ እና ፍቅር እስከ መስራት የደረሱት ዶክተር ዶሮቲ ጋር በዛ ሰብዊ ላይ በተተኮሰ ጥይት በአንድ ቀን ተወወቅ ባላት ፍቅር ለሱ የተኮሰውን ጥይት እሷ በደረቷ ብርዳ ሕይወት ሰጥታለች። በፍቅር ዓለም የፍቅር መጨረሻው የሚባለው ራስን አሳልፎ ለሌላው መስጠት ነው፣ ያንን አድርጋለች። በሌላም በኩል በዚህ በተሳሰተ መንገድ ቢሆን ኢዛቤል እንደዚሁ ከስቴፈን ጋር መጀመሪያው የአስተርጓሚነት ስራ ጀምሮ እስከ ስራ እስከ ማግኘት ከዛም በአይዲዮሎጂያቸው ማሳሰባቸውም ሁሉ አንድ ላይ የነበሩ እስከ አዲስ አበባም ተጉዞ የአባቷን አስክሬን ለማምጣት የተጓጓዘ በውለታም ጭምር በጓደኝነትም በፍቅርም እንደዚሁ ተሳሰሩና ሲመለሱ እንዳሉት ፕሮጀክታቸውን ከውነው ለመጋባት ሁሉ እሳቤ የነበረው ያንን ትታ ወደ ሌላው በሙሰኝነት በተዘፈቀው ኢትዮጵያ አንድ ባለስልጣን ፍቅር ወድቃለች እና ፍጻሜውም አሳዛኝ ሆኗል። በመጽሐፉ ትረካ ውስጥ ከዚህ የፍቅር ሕይወት ስስር ውስጥ ምን እንማራለን? እውነተኛው በገሃዱ ዓለም ውስጥ የሚያሳየን ነገር ምንድን ነው? በአንድ ቀን ምሽት ሕይወትን እስከ መስጠት፣ በሌላ በኩል ደግሞ ለረጅም ጊዜ አብሮ ተጉዘው ባሳሰብ በተለያዩ ነገሮች አልፎ ተርፎ የአባቷን አጽም ማፈላለግ ተልእኮ ላይ ሁሉ ትታ ወደ ሌላ ሄዳ ፍጻሜ ማሳዛኝ በሆነ መልክ ያልቃል። ከእውነተኛው የዓለማችን ገጽታ ጋር በተለይም በአሁኑ ወቅት የፍቺ ቁጥር ማየል ረግቶ ያለመኖር በፍቅር ባለበት አለም ውስጥ ይህ ምንድን ነው የሚያሳየን? እነዚህ ምንን ያመላክቱናል? በእውነተኛው አለም የሚያመላክተን በስብከት በሃይማኖት ወይ በሞራሊቲ አይን መነጽር ስናየው እሷ ያደረገችው ጥፋት መሆኑ ደግሞ ለመፍረድም ያበቃናል። ግን መፍረድ አልፈለግኩም የሆነውን ነገር ግን ሊደርስ እንደሚችል በሰው ሕይወት የሚከሰት ሀቅ መሆኑን ፍቅር አንዳንድ ጊዜ እንደሚያሳስት እንደ ልክፍት እንደ በሽታ ሆኖ ሰውን ሊያሳስት ከበጎ መንገድ ወደ መጥፎ መንገድ ሊመራ እንደሚችል ያሳያል። ፍቅር ሁለት ነው መንገዱ አንዱ ወደ መጥፎ፣ አንድ ወደ ጥሩ የሚያስኬድ። የፍቅር ደግሞ ባለቤቶቹ ፍቅረኞቹ ሊሳሳቱ ይችላሉ። አካላዊ መዋደድ በአጭር ጊዜ ልስቱ ይችላሉ ግን ጨርሶ ደግሞ አልሳተችም። ለዚህ ደግሞ ማስረጃው በመጨረሻው ሲያሳየ ሲነግሯት ሰውየው ምን ከነገሯት በኋላ ተመልሳ ወደ እነሱ ወደ መጀመሪያ አላማቸው ዶክተር ስቴፋን ጋራ እንደታረቀች ገልጫዋለሁ እዛ። እና ጊዜያዊ በለው ልክፍት በለው የሚያሳዝን ነው። ፍቅርን እንደ ቅመም በአንድ በኩል ታቀርበው የሰው ኑሮ የሚያስተሳስር በጎ ነገር መሆኑን ስላቀርበው በአንድ በኩል ደግሞ ወደ ጥፋት እንዲያመራ እንደሚችል ለማግለጽ ነው። ታሪኩንም ጣፋጭ ያደርገዋል። ቅመም ነው። ልክ ነው። በእርግጥ እዛ ውስጥ በኢዛቤልን አስመልክቶ የዛን አይነት የፍቅር ውሳኔ ላይ ከስቴፈን ወደ ተሾመ የመሄዱ ሁኔታ በአንድ በኩል ሁለት ወጣት ዘመዶቿን ልጆች አውሮፓ ወስዶ ለማሳደግ ለነሱ የተሻለ የወደፊት መልካም እድል ለመፍጠርና ና በህይወታቸው ስኬታማ እንዲሆኑ ለማድረግ ያንን ኃላፊነት ወስደ ነው። ያ ከሰብአዊነት ከጥልቅ ከሆነ ቤተሰባዊ ፍቅር እየመነጨ ነው። በሌላ በኩል አንደኛው ፍቅር ገፍታ ሌላኛው ቀር ብቻም ሳይሆን በፋይናንስም በኩል እንደዚሁ አግዞ የእሷን ህልም አሁን ሊያስደርግላት የሚችሉ አይነት ህይወት ውስጥ ገብቷል። በተለይም በስደቱ ዓለም የዚህ አይነት ነገሮች ይታያሉ። በአሁኑ ወቅት ለምሳሌ በእድሜያቸው ይገፉም ሆነ ወይም በተለያየ ምክንያት አቻያቸው ያልሆኑትን ሰዎች አሜሪካና፣ አውሮፓ ወይም አውስትሬሊያ ወደ አገር ቤት ሄደው እዛ ሄደው ወጣት ልጆችን አግብተው ይመጣሉ። እነኛ ወጣት ልጆች ፍላጎት ፍቅሩ ሳይሆን አሜሪካ ሄጄ የተሻለ ህይወት ሊኖር ይችላለሁ፣ ያንን እስካገኘው ድረስ ማንም ይሁን ማን ግድ የለኝም በሚል ወጣት ሴቶች በዛ ውስጥ ይገባሉ። ወይም በየተማሩት ወንዶችም እንደዚሁ አቻቸው ካልሆኑ ሴቶች ጋር እዛ ሄጄ ከዚህ ሀገር ህይወት ከተሻለ ከኖርኩ ከዚህ አይበስም በሚል ይሄዳሉ። መጨረሻው ላይ በእርግጥ ሁሉም ነገር በጥሩ ሁኔታ አያልቅም እና ተደጋጋሚ ስህተቶች እየተሰሩ ሰዎች ግን በዛው ይቀጥላሉ። አሁንም ድረስ ብዙ ታሪኮች እንሰማለን። ፍቅርና የእውነተኛ የኑሮ ፈተናዎች ሲገጥሙን በስሜት መታወካለና ይሄ አንዱ ምልክት ነው። ኤዛቤልን በዚህ ይቅር ማለት ይቻላል? ከባድ ጥያቄ ነው። ከባድ ጥያቄ ነው። መቼም በሰው ልጅ ህይወት የሚከሰት ነገር ነው። እዛ ታሪክ ላይ ያስታውሱ እንደሆነ አንድ ቦት አልሶ ኢዛቤል ራሷ መንፈሷ ታውኮ ነበር። ምክንያቱም ከዶክተር ሳንገራ በቀላል የማይገመት ወዳጅነት፣ ጥልቅ የሆነ ወዳጅነት ነበራት። ፍቅር ይባል ይቻላል። አዘሴም ታይም ደግሞ ወዲያው ደግሞ የሰውዬ ጋራ ፊዚካሊ በአካላዊ እንትን በጣም ቆንጆ ሰውዬ ነው፣ ያግባባል፣ አግባቤ ነው፣ ንጹህል በጣም አስደሳች ነው። እና በዛ በነበረችበት ጊዜ በጣም የሚስብ ጸባይና መልክ ስለነበረው ጣላት በፍቅር ወደቀች ግን መንፈሷ እንደታወቀ አንድ ምዕራፍ ውስጥ ይህንን መንፈስ ለማረጋጋት ላ ካቶሊክ ስለሆነች በአዲስ አበባ ያለ አንድ ቤተክርስቲያን ሳንሳልቫተር የሚባል የካቶሊክ ክርስቲያን ሄዳ ከአንድ ቄስ መማከር ውሳኔ ወሰነችና አማከረችው ነገረችው ታሪኳን ችግሯን ጭንቅቷ ለምን እንደሆነ ይህን ጭንቀቷ ጭንቀቷ ምንጭን ምን እንደሆነ ነገረችው እና እሱ አንድ ባንድ እየጠየቀ እየጠየቀ መጨረሻ በተሾመና በስቴፋን መሀል ያለውን ልዩነት ለምን ተሾመን ነበረጠች ጠየቃት እና እዚያ ላይ ልትከራከር ሞከረች እና የተሳሳትኩ መሰሎት ወይ እኔ እንዲህ ብዬብል አጠፋ ወይ ስለው፣ አዎ እንዲያውም የግል ጥቅም ማሸነፎች ነው ወደ ተሾመይ ያዘነበልሽው ብሎ ያላት። እንዲያውም የእንግሊኛው ቃል ከባድ ነው እና ዘረገጣት ነገራት። ምክንያቱም ነው የነገራት እውነት ነው የነገራት ለጥቅም ስትል ነው ወደ ተሾመ ያዘነበለችው። መነሻው የፊዚካል እንትን ነው ተዋደው ጊዜያዊ የሆነ ላዕላዊ የሆነ ውስጣዊ በጣም ጥልቀት የሌለው ግን ውጭ ውጭውን የሚስብ አይነት የፍቅር ስሜት ስላደረባት ነው። ግን ምናጠናክረው ይህንን ስሜት ምናጠናክረው ጥቅም ልጆቹን ያስምርላት እንደሚችል ስነገራት ይሄ ያጠናከረውና ሰውየው የማይሆን መሆኑን ካስረዷት በኋላ ከዛ ነበረችበት ሀሳብ እንደገና ተመለሳ ወደ መጀመሪያውን ሰው ተመለሰች። በኋላ የሆነው የመጨረሻ ማለቂያው እዚህ ላይ በሆነ ብገልጸው ጥሩ አይደለም። ይሄ በእርግጥ በእውነተኛ ታሪክ ዙሪያ ላይ ተመሰረተ ነው። የቀድሞ የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን መሪ ዶክተር ሀይሌ ፊዳን ቤተሰብ ታሪክ ላይ የሚያጠነጥን ነው። ይህንን ዲፋያንስ በሚል ርዕስ የጻፉትን መጽሐፍ ለሀይሌ ፊዳ ቤተሰቦች በህይወት ላሉት ያንን እንዲያነቡ ልከዋል? ለመላክ አስበዋል? ወይስ የት እንዳሉ ያውቃሉ? ለባለቤት እየዋ ለኢዛቤል እናት ልክላት፣ አጠያቂ ያለሁ የሚያውቋት ሰዎች እየፈለግኩ ነው። በመጀመሪያ ደረጃ ለእሷ ነው የምልከው። ሌሎች ህይወታቸው ያሉ ሰዎች እንዳለው አላውቅም። እነዚያ የቷ ልጆች ብዬ አልኳቸው። በታሪኩ እኔ የፈጠርኩት ነው እንጂ እንዳሉ አላውቅም። ግን ዋናው ነገር የሀይለ ባለቤት እና የልጆች እናት ነች። እሷኔች በቀደምትነትም ማግኘት አለባት እያስብ ያለው ካገኙ ያድረሻዋል። እንደ አጋጣሚ ፈረንሳይ ስለምችል በፈረንሳይኛ ያጽፍላታለሁ። ይሄ በሚጻፈው ግን እንግዲህ ከቻል አንበቢው አለዚያም ደግሞ በፈረንሳይኛ የሚትርጎም አንድ ጥረት እናደርጋለን ብዬ ጽፍላታለሁ እያለሁ ምናልባት የድርጅቱ መሪዎች የማይሶን መሪዎች እነ ዶክተር ነገደ ጎበዜ ሊያፈላልጉሎት እና ሊያገኙሎት ይችሉ ይሆናል ነው። በዚህ አጋጣሚ እንዲያውም እነቶ ነገደ ጎበዜ እነ አንዳርጋቸው በቅርብ ጊዜ በአዲስ አበባ ራዲዮ ሲናገር ሰምቸዋለሁ። ሳምዌር አፍሪካ ነው የሚኖረው መሰለኝ። አላውቀውም እሱን በአካል ግን፣ ስለ እሱ ድሮ የማውቃቸው የሱመሪዎች እነ ዳንኤል ታደሰ፣ እነ ወርቁ ፈረደ፣ እነዚህ ቅርብ ጓደኞች የነበሩት ዳንኤል ታደሰ ይልቅ እንደ ታናሽ ወንድሜ ነበር የማየው። እነዚህ ሁሉ ሞተዋል። ከዶክተር ነገር ጋር በአካል አልተገናኘንም። አባቱን ግን ጋሽ ጎበዜ አውቀዋለሁ። ወሎ የሚኖራለ ወዳ ዘመዘበረኝ አገናኝ አንድ ጊዜ አግኝቼዋለሁ ወይም ሀይሌ ፊዳ ታሪክ የሚኤሶን ታሪክ ከኢህአፓ ታሪክ ጋር እነሱ አለመጣጣማቸው በመለያየታቸው ምክንያት ነው ትራጀዲ የመጣው እና እኔ በጣም ምንማዝ ነው። ምክንያቱም ማቃቸው ሰዎች የነበረበት በጣም ወዳጅ ሰዎች የነበረበት ከመሆኑም በላይ የአገር ጉዳይ ነበረ ኢህአፓና ሚኤሶን አንድ ቢሆኑ ደርገ ይጥሩ ነበር፣ የሲቪል መንግስት ሊመጣ ይችል ነበር የሚል እመት አለኝ። ይሄ ነው ግምት ነው ግን እነሱ ባለመስማማታቸው እንደ ሀይለ ሂዳ እስቲ እዚያ ገብተን ልናሻሽል እንችል እንደሆነ፣ ልንለውጦ እንችል እንደሆነ ብለው አንድ ባርጌን ሳደረጉ ፋውስቲያን ባርጌን የዲያብሎስ ውል የሚባለው ውስጥ ገቡና እነሱም ጠፉ፣ ጉዳዩም ሳይሳካ ቀረ። በጣም የሚያሳዝን ታሪክ ነው። ካለፈው ታሪካቸው አንዱ የሚያሳዝን ትራጌዲ ነው። እኔ እንደ ደራሲ መጠን ሰዎችም ስለማውቃቸው ከነከመኝና ደግሞ የሚስትየዋ ታሪክ ስናገር እያለቀሰች እምባ እያነቃት ስናገር ሰምቼ በጣም ተነካካኝና ልጅ እንዳለ ስላወቅሁ ለታሪኩ ጉዳይ የመጻፍበት ጊዜ አድጋ ስመቅሰ ስለሆነች እንደ ገጽ ባህርያ ፈጠርከዋት ለታሪኩ እንደ መታሰቢያም ቢሆን ደስ ይለኛል። ሰዎች የሚኤሱ አባላቸው የነበረ ሰዎች ያነቡት የመሪያቸው በጣም በጣም በጣም ጎበዝ የሆነ የነበረ ጥሩ ሰው የነበረ የሚያውቁ ሰዎችን ሁሉም የሚያሰክሩለት ሰው ነበረ። እና ደግሞ ብሪሊያንት ብልህ ሰው ነበረ፣ ኃይለ ፊዳ። እሱ ብቻ አይደለም ብዙ ሰዎቻችን ጠፍተዋል፣ መቼም ባለመስማማት ምክንያት። ስለዚህ መቼም ትንሽ እንዳቅሜ በትንሹ አለ መታሰቢያ ማለ ተሳርጋለሁ። ይህንን መጽሐፎን በአማርኛና በትግርኛ ለማስተር ጎምስ ታሪክም አካል ነውና፣ ለዛ ለአማርኛና ትግርኛ አንባቢያን ሊደርስ ለማድረግስ ሀሳብ አለዎት? በጣም ደስ ይለኛል። ከአሁን ቀደም የጻፉት መጽሐፍ ልብወለድ ነሱ አተሩ ግዜ በማርኛ ግን ገዘ ከፍ ካተረገሙ በኋላ በመሀሉ ይሄ ብጥብጥ ነበረ ከአዲስ መንግስት መምጣት በፊት ነው። እና መጽሐፍ ማሳተም ነገር ትንሽ አሁን ቀዝቅዘዋል። የነሱ አሁን አመቺ አይደለም የሚል መልስ ሰጠኝ። መጽሐፉ እንድተረጉም ደግሞ የገፋፉኝ ሰዎች እምቢ ሆኑ። ታጋዮች የነበሩ ናቸው። እነሱ አሁን ድምጻቸው አይሰማም። የት እንዳሉ አላውቅም። ተውኩት እና አሁን ጊዜ ሻሻ ለ ሁነታ ስላለ ምናልባት ያለ መጽሐፍ እስሸጥ እንደሚያዋጣቸው ነጋዴ የመጽሐፍ አታሚዎች ነጋዴ ናቸው። መጀመሪያ የሚያስቡት ገቢያቸውን ነው እና ገቢ የሚያገኙበት እንደሚችሉ ሲገነዘቡ እንተርጉም ብለው ሊያስቡ ይችላሉ እያምናለሁ። ከዚህ ዲፋንስ መጽሐፎ ተደራሲያን ወይም አንባቢያን ምን አይነት ግንዛቤ እንዲጨብጥሎት ነው የሚሹት? መጽሐፉን ካነበቡ በኋላ ውስጣቸው ምን እንዲቀር ይሻሉ? ጸጸት፣ ጸጸት ወይኔ ወይኔ እንዲ እንዲያህል ነገር ባይደርስ እኮ አገሬታችን ጠናት ሆን ነበር ብለው እንዲያስቡ፣ ተመልሰው እንዲያስቡ። ጸጸት አንዳንድ ጊዜ ጥሩ ነው፣ በአንድ በኩል። በአንድ በኩል ደግሞ ማወቁ ራሱ ማወቁ የተወሰደው እርምጃ እና ሀይሌ የወሰዱት እርምጃ ከደርግ ጋር ተባብሮ ለመሳት የተደረጉት እርምጃ መልካም ነገር አስበው ነው የገቡት። ይሆናል ብለው ገቡ። ግን ደጋምብል ደምሏስ መጽሐፍ ላይ እንዳልኩት ሌጋም ጠሏስ ስለዚህ ጥንቃቄ እንደሚያስፈልግ በፖለቲካ በአሁኑ ጊዜ ባለችበት ኢትዮጵያም ሌላው የአፈቃድር ባለበት ሁኔታ መሪዎች የሚሆኑ ሰዎች የሚወሱት እርምጃ በታላቅ ጥንቃቄ በማሰብ ትንታኔ በማድረግ ከበጤዎቻቸው ከአጋሮቻቸው ጋር በመመካከር ማድረግ እንዳላባቸው አሳስባለሁ። ይህንን በቀጥታ አልነካሁትም፣ ግን በእጃ ዙር አፍ ያመለክታል ያለ ነገር መደግ እንዳለበት ያመለክታል መልካም ኤሚሬትስ ፕሮፌሰር በረከት ሀብተ ስላሴ የመጀመሪያ ኢትዮጵያ ጠቅላይ አቃቤ ህግ የኤርትራ ህገ መንግስት አርቃቂ ኮሚሽን ሊቀመንበር እና ዲፋይንስ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን እኔም በጣም አመሰግናለሁ አቶ ከሳሁን በጣም አድርጌ የማመሰግነው ያበርትልኝ ያክብርልኝ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your